The Voice of America. የጥቁር ሰው ሕይወትም ዋጋ አለው በሚሉት ተቃዋሚዎችና የፕሬዝዳንት ትራምፕ ደጋፊ በሆኑ ነጮች መካከል የተከሰተውን የከረረ ግጭት ተከትሎ የዘር ፖለቲካው የቀሰቀሰው ውጥረት በአሜሪካ ፕሬዝዳንታዊ ምርጫ ዘመቻ ቀዳሚው መነጋገሪያ ሆኗል። በሳምንቱ መጨረሻ ላይ ፕሬዚዳንት ትራምፕ ህግና ስርዓትን ማስከበርን አስመልክቶ ለተቃዋሚዎቹ የሰጡት ጥብቅ ምላሽና ትላንት ሰኞ ደግሞ የዴሞክራቱ ተፎካካሪያቸው ጆ ባይደን በአደገኛ መንገድ ግጭትን እያበረታቱ ነው በሚል ትራምፕን የተቹበትን ንግግር የተከታተለው የቪኦኤው ዘጋቢ ብራይን ፓደን የሚከተለውን ዘገባ አሰናድቷል። ደረጀ ደስታ ያቀርበዋል። የዲሞክራት ፕሬዝደንታዊ እጩ የሆኑት ጆ ባይደን ትናንት ሰኞ በሰጡት መግለጫ በሳምንቱ መገባደጃ ላይ በፖርትላንድ ኦሬገን የትራምፕ ደጋፊዎች የዘር እኩልነትን ከሚጠይቁ ተቃዋሚዎች ጋር ላካሄዱት አደገኛ ግጭት ፕሬዝደንት ትራምፕን ተጠያቂ አድርገዋቸዋል። ህግና ስርዓት ብለው ቃሉን ብቻ መናገሩ ጠንካራ ያደረገው መስሎት ይሆናል። በዚህ ሀገር እንደ ሚሊሻ ታጥቀው የወጡ የራሱን ደጋፊዎች ማስቆም አለመቻሉ ግን ምን ያክል ደካማ ሰው መሆኑን ነው የሚያሳየው። ባለፈው ቅዳሜ ፖርትላንድ ውስጥ በተደረገ ግጭት አንድ ሰው በተተኮሰበት ጥይት ተገድሏል። ግጭቱ የትራምፕ ደጋፊዎችና የአንዳንዶቹን ታጣቂዎች በአንድ ወገን በሆኑበት፣ በሌላ በኩል ደግሞ ላለፉት ሶስት ወራት በተለይም በምሽት የጥቁርም ሰው ህይወት ዋጋ አለው በሚል ተቃውሟቸውን ሲያሰሙ በቆዩት ቡድኖች መካከል ነው። ፖርትላንድ ውስጥ በግጭቱ ህይወቱ ያለፈው ሰው ፔትሪየት ፕሬየር እየተባለ የሚጠራው የወግ አጥባቂው ቡድን አባልና አክቲቪስት ነው። ፕሬዚደንት ትራምፕም ባለፈው እሁድ በትዊት ገጻቸው እሳቸውን በመደገፍና በአጸፋው ሌላውን በመቃወም የወጡ ሰልፈኞችን ትልቆቹ አርበኞች ብለዋቸዋል። ባለፈው ሳምንት በኪኖሻ ዊስካንሰን ከፖሊስ ጋር በተፈጠረ ክስተት ጀርባውን በሰባት ጥይት የተመታውን ጥቁር ሰው በቀሰቀሰው ቁጣ ለተቃውሞ አደባባይ የወጡ ሰዎች ከፖሊስ ጋር ግብ ግብ ፈጥረው በታዩበት ሁኔታ ውስጥ አንድ የትራምፕ ደጋፊ ሶስት ሰዎች ላይ ተኩሶ ሁለቱን ክፉኛ ያቆሰላቸው መሆኑ ይታወቃል። በሪፐብሊካን ጠቅላላ ጉባኤ ፕሬዚደንት ትራምፕ የዘር መድሎን የሚቃወሙትን ተቃዋሚዎች እንደ ስርዓት አልበኞች ያወገዟቸው ሲሆን የአፍሪካውያን አሜሪካውያንን መራጮች ድምጽ ለማግኘት ዴሞክራቶች ለአመፅ ያሰማሯቸው ቡድኖች ናቸው በማለት ከሰዋቸዋል። እንዲህ አሉ ትራምፕ። የዲሞክራቲክ ፓርቲ አባላት ከስርዓተ አልበኞች ከጠብጫሪዎች፣ በጥባጮች፣ ዘራፊዎችና ሰንደቅ ዓላማችንን ከሚያቃጥሉት ጋር አብረው መሆን ከፈለጉ የእነሱ ጉዳይ ነው። እኔ ግን የእናንተ ፕሬዚዳንት ሆኜ የዚህ ተባባሪ አልሆንም። ባይደን ትናንት ሰኞ በሰጡት መግለጫ በደጋፊዎችም ሆነ ተቃዋሚዎች የሚካሄደውን አመፅና ሁከት አጥብቀው አውግዘዋል። ይሄ ህገ ውጥነት ነው። ምንም ጥርጥር የሌለው ግልጽና ቀላል ነው። ይህን የፈጸሙት መቀጣት አለባቸው። እንዲህ ያለው አመፅ ለውጥ አያመጣም። ሊያመጣ የሚችለው ውድመትን ብቻ ነው ምንም እንኳ የዊስካንሰን ገዢ ዴሞክራቱ ቶኒ ኤቨርስ የእርሶ ወዲህ መምጣትና በዚህ ቦታ መገኘት ክፍፍሉን ለማስወገድ የጀመርነውን ጥረታችንን ይጎተትብናል። በማለት ባወጡ ጽሁፍ እንዳይመጡ ቢያሳስቧቸውም። ፕሬዚደንት ትራምፕ ግን በዚህ ሳምንት ኬኖሻን ለመጎብኘት አቅደዋል። የፖርትላንድ ዴሞክራቲክ ከንቲባ ቴድ ዌለርም እንዲሁ ትራምፕን በዚህ አገር ጥላቻና ክፍፍልን በመዝራት ከሰዋቸዋል። ትራምፕ በትዊተር አጸፋውን የሰጡ ሲሆን ብሔራዊ ጦሩን ጠርቶ መጠቀም ያልቻለ ጅል ነው ብለዋቸዋል። ጆ ባይደን ትራምፕ የኮሮና ቫይረስን መቆጣጠር ያልቻሉ መሆኑን በማንሳት የምርጫው ዘመቻ ዋና መነጋገሪያ እንዲሆን ለማድረግ ሞክረዋል። የትራምፕ የሕግና ስርዓት መልእክት የምርጫውን ይዘትና ውጤት የሚቀይረው መሆን አለመሆኑ አልታወቀም። ከሕዝብ የተሰበሰቡ አስተያየቶች ግን የሚያሳዩት በተለይም በምርጫው ብርቱ ፉክክር ይኖርባቸዋል በሚባሉት እንደ ሚሽገን እና ፔንሰልቬኒያ ላይ ባይደን በትራምፕ ላይ የነበራቸው ብልጫ እየጠበበ መምጣቱን ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።